በኢትዮጵያና ኤርትራ መካከል የተከሰተው ጦርነት ፖለቲካዊ ቀውስን ያስከተለ ማህበራዊ ጠባሳ የፈጠረ የቅርብ ጊዜ ትዝታ ነው። በዘር በሃይማኖት አንድ የነበረ ሕዝብ በማይታይ አጥር ተከልሎ በናፍቆት ሰቀቀን ሁለት አስርት ዓመትን ተሸጋግሯል። የሁለቱ ሀገራት ግንኙነት ዳግም ሲታደስ ከብዙሀኑ ፊት ላይ የሚወርደው እንባ የሚሰማው ሲቃ ከቃላት በላይ የሚናገረው ቁም ነገር ነበር። አቶ ደመቀ በለው የተባሉ በደቡብ ወሎ ዞን የኮምቦልቻ ከተማ ነዋሪ ሰሞኑን ታሪካዊ ስራ ከውነዋል። ለ20 ዓመታት ተከራይተውበት የነበረውን የኤርትራውያን መኖሪያ ቤት ጠብቀው ለህጋዊ ባለንብረቱ በማስረከብ ዳግም የህዝቦች ግንኙነት በፍቅር ታድሷል፣ በታማኝነት ተሟሽቷል። በርክክቡ ላይ የመንግስት አካላት፣ የአካባቢው ነዋሪዎችና የቅርብ ቤተሰቦች ታድመው ነበረ። መስፍን አራጌ ነው ዘገባውን ይላከው። ወይዘሮ ግዳይ ኃይሌ ከሃያ ዓመታት በፊት የትውልድ አገራቸውን የሥጋ ዘመዶቻቸውን ለመጠየቅ ወደ ኤርትራ ያቀናሉ። ሰላም ይመልሶት ብሎ ለሸኛቸው ጎረቤት ግን ዜናቸው የውሃ ሽታ ሆነ። እኔ ዝም ብለን ወደ አገራችን አይተን መመለስ ነበር። ይሄን ነው እመለሳለን ስንል እንደገና መንገዱ ተዘጋ። በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት የወጣው እንዳይመለስ እንቅፋት ፈጠረ። ጦርነት ታወጀ። የብዙሃን ደም ፈሰሰ። ወይዘሮ ግደይ ባለቤታቸውና ልጆቻቸውም ከዘጠኝ ዓመት በላይ የቆዩባትን ኮምቦልቻን እንደናፈቁ ደክመው ያቆሙትን ጎጇቸውን ጥለው ለመኖር ተገደዱ። ግና አቶ ደመቀ በለው የተባሉ ቅን ኢትዮጵያዊ ደማቅ ታሪክ ጽፈው ለዛሬ ያቆዩ በ1980 ዓም ከወይዘሮ ግደይ ባለቤት ከአቶ አስገዶም ገብሩ ተከራይቶ የኖሩበትን መኖሪያ ቤት በታማኝነት ጠብቀው በታማኝነት ለሕጋዊ የቤቱ ባለቤት አስረክበዋል። መጀመሪያ እሳቸው ናቸው። ከራዩ ባልዩ በ1980 ዓ ምረት እሳቸው ከ

ጠብቆ ቆይሁ በጣም የሳቸው ምስጋና መጨረሻ የለውም እንደኔ ደግሞ እንደዚህ ለክብረት እና ማዕረግ ደግሞ እንደኔ ደግሞ ይፍጠርላቸው እምነትም ታማኝነትም ጎድሎ ስጋዊ ተድላ በሚቀነቀንበት ሰዎች ለቁሳዊ ጥቅም በሚሽቀዳደሙበት በዚያ ጊዜ አቶ ደመቀ ብዙ ፈተናዎችን ማለፍ ነበረባቸው ኮምብርሻ የኤርትራ ቤት በዝግ ሲሸጥ እኔን ጠየቁኝ ሲጠይቁኝ እኔ ተከራይ ነኝ እንጂ እንትን አይደለሁም አልኩኝ ለኮሚቴዎች በኋላ እዲ አለባቸው አለ አይ ኢንጂኒር ኦሊፈራ የለሁም አለ። ሲኖር ሲኖር ደግሞ የቀበሌ ቤት ነው አሉ።

ከተራራ በላይ የሚያገዝፈው እሳቸው ሀብት ንብረት የተረፋቸው ጧሪ ደጋፊ የሞላቸው አለመሆናቸው ነው። በጡረታ ከሚያገኙት አምስት መቶ ብር ውጭ የሚተማመኑበት የገቢ ምንጭ የላቸው። እኔ ቤት የለኝ። አሁን አምስት መቶ ብር ነው ጡረታ። የቤት ኪራይ አሁን ልከፍለው ነው ልበላው ወይ? ከተማ አስተዳደሩ እንኳ አይገድፈኝ ቤት ዝጋር ነው ያበጅ ያበጁ ያበጁ ያህለ ታማኝነት ለአቶ ደመቀ የመጀመሪያቸው አይደለም። ከ1957 ጀምሮ አሰብ ኖረዋል። እዚያ የጉልበት ስራ በመስራት ራሳቸውን ለመቻል ባደረጉት ጥረት የመንጃ ፈቃድ አውጥተው ትዳር መስርተው ጎጆ ቀልሰው ነበር። አሰብ ከሚገኘው መኖሪያ ቤታቸው የነበራቸውን የቤት ቁሳቁስ በመንግስት የጭነት መኪና ጭነው ይመጣሉ። መኪና በ1983 ዓመተ ምህረት ይዤ መጥቼ ተረከቡ ብላቸው አንረከብም የዛ ጊዜ ዴሴ ይጀሩ ዴሴም ቢያለ 83 ላይ የደርግ መንግስት ሲወድቅ ቃቸውን ጭኖ የመጡበትን መኪና የአሰብ መዘጋጃ ቤት መኪና ነበር እና እዚህ ለመዘጋጃ ቤቱ አስረክበው እሳቸው በደሞዝ እያገለገሉ ነው ያሉት። የሚገርመው ግን በጣም በዚያን ሰዓት የግርግር ወቅት ስለነበረ ብዙ ንብረቶች ተዘርፈዋል። የመንግስት ንብረቶች ምናምን ማለት ነው። እና ሰውየው ምንም ይሄ ነገር የሚገርማቸው ሰው አይደሉ። ልምዳቸው ነው ማለት ነው አሰብ ውስጥ የገነቡት መኖሪያ ቤት በአሁኑ ሰዓት ምን ደረጃ ላይ እንዳለ ግን አያውቁም። የኮምቦልቻ ወጣቶች ማህበር ሰብሳቢው መሐመድ አሊ አቶ ደመቀን ህያው የኢትዮጵያዊነት መገለጫ ይላቸዋል። ለትውልዱም የግብረ ገብነት ማሳያ እንደሆኑ በማከል ይሄ ትልቅ እሴት ነው። ከዚህም አልፎ ደግሞ ለሁለቱ አገሮች ደግሞ ፖለቲካዊ ፋይዳውም እንደዚያው። የሚቀጥለው ትውልድ ከቁስ ነገር እምነት ቃል እንደሚበልጥ በጣም የተረዳንበት ስለሆነ በጣም በጣም ነው የሚያስደስተው። ስሜ ፈዋር ደመቀ ይባላል። የአቶ ደመቀ የልጅ ልጅ ነኝ። ያስረከብንባቸው ቦታ ላይ ነው ተወልጄ ያደግኩት። አባቴ ያደረገው ነገር ለእኔ በጣም ትልቅ ደስ የሚል ነገር ነው፣ ቅንነት ነው። ለሰው ታማኝነት ዋናው ነገር ስለሆነ ከለሰዎች ታማኝ መሆን አስተምሮኛል። በአቶ ደመቀ ውሳኔ ውስጥ የእናንተ ተሳትፎ ነበረ ማለት እንችላለን? ቤታቸውን በሰዓት እንዲረከቡ እኛም ጫና አለ። አባቴን መጀመሪያ ይህን ያስበው ነገር ምንም አይነት ተጽዕኖ እንዳይፈጠርባቸው ቤታቸውን ጠብቆ ይዟል። አሁንም ላይ ሲመጡ በአግባቡ ለማስረከብ ችለዋል ማለት ነው። ቤት እስኪያገኙ ድረስ አሁን የት ነው ያሉት? Oh, yeah, Louisville, we play work. ወሎ ኮምቦልቻ አካባቢ ተወልዶ ያደገው የአቶ አስገዶም ገብሩና የወይዘሮ ግዳይ ኃይሌ ሶስተኛ ልጅ በመኖሪያ ቤቱ ርክክብ ተገኝቶ ነበር። አሰብ ውስጥ በመንግስት ሠራተኝነት የሚያገለግለው አቶ ብርሃን አስገዶም ተወልዶ ካደገበት ፍቅር አግኝቶ ፍቅር ሰጥቶ ከቆየበት አካባቢ በድንገት በተፈጠረ ችግር ሁለት አስርት ዓመታትን መራቁ ስሜት የሚጎዳ ጠባሳ ፈጥሮበታል። ከዓመታት የጥላቻ ቅስቀሳ፣ ደም አፋሳሽ ጦርነት በኋላ የኢትዮጵያና የኤርትሪያ ህዝቦች ዳግም መገናኘት ጀምረዋል። አቶ ደመቀና የወይዘሮ ግዳይ ቤተሰቦች በፍቅር ዳግም እንደተጣመሩት ሁሉ ፍቅር አጥፍቶ ህብረት ናደው ያ የጥላቻ ግንብ ዳግም እንዳይፈጠር ለውጡን መደገፍ ይገባል። እንደ አቶ ብርሃን ያስገደውም ይህን ለውጥ ህዝቡ ከእጁ እንዳያመልጥ፣ ወዳለፈው ነገር እንዳይመለስ በጣም መሰራት አለበት። ወይዘሮ ግዳይና አቶ ደመቀም ይህን ይላሉ። አምላ ሁሉ በእጅ ነው እና አፍ ሰጥተን እናገራለን መላስ ሰጥተን እንጂ እሱ ስራ ብዙ ነው። ይው እንዲህ አለ ሰላም መጥተው እንዲያለ ፍቅር መጥተው ለዚህም አበቃን። በጣም ና አምላክ ምስጋና ይገባዋል። በተጽዕኖ ነበር፣ ይኸው ተጽዕኖ ፈረሰ። የጀርመን ግንብ እንኳ ፈርሶ የለም። መልካም አባት መልካም አሻራውን ሲያትም፣ መልካም ልጅ ደግሞ አሻራውን የማስቀጠል ግዴታ እንዳለበት ወጣት መሀመድ ያስረዳል። ጧፍ ሆነው ያበሩትን ቀናነት ነፋስ ሆነን ማጥፋት አይገባንም፤ የሚተርፈን ጨለማ ነውና። እናም አቶ ደመቀን ማመስገን ብቻ ሳይሆን መደገፍ የሚያስፈልግበት ወሳኝ ቀን ላይ መሆናቸውን ይገልጻል። አሁን ከዚህ ከቤት ከወጡ ጡረታቸው ራሱ አምስት መቶ ብር ብቻ ነው እና ቤኪራይ ሊከፍሉት ነው ለቀለብ ሊሆናቸው ነው ምን ሊሆናቸው ነው? እና ከተማ አስተዳደሩ ቦታ ምናምን ያመቻችላቸው እኛ ደግሞ ወጣት ማህበሩ ከማህበረሰቡ ጋር ሆኖ ግን ቤት እንሰራላችኋለን። ይሄን ሰውዬ ማለት ነው፣ ይሄን ሴት ማድነቅ ብቻ ሳይሆን ወደ ተግባር ደግሞ ይሄን ያስረከቡን ነገር ይዘን እኛ በጎ ነገር መስራት ደግሞ ለራሳችን የሆነ ሴት ጥለን እናልፋለን ብለን እናስባለን። በኮምቦልቻ ከተማ የቀበሌ 01 ሊቀመንበር የሆኑት አቶ ደሳለኝ እጅጉም በዚህ ሀሳብ ይስማማሉ። የመጀመሪያው ነገር ቤትና ቦታ ያስፈልጋቸዋል። ይህን ደግሞ ከተማ አስተዳደሩና ቀበሌ አስተዳደሩ ተነጋግሮ ዝቅተኛውን የከተማውን ስታንዳርድ ሊሽል የሚችል ቦታ ማዘጋጀት ይጠበቅበታል ባይ። ምክንያቱም ሌሎች አካባቢዎች ያሉ የኤርትራውያን ቤቶች በግለሰቦች ጭምር ማዞር የሚቻልበት እድሉ ነበረ፣ ሁኔታው ነበረ፣ ወቅቱ እንደዚ ይፈቅድ ነበር፣ መሸጥ መለወጥ የሚቻል ግን፣ ለቃሌ ኖራለሁ ብለው አደራ አልበላም ብለው የቆዩ አባት ናቸው። እሳቸውን መ ጦር መንከባከብ ደግሞ የመጀመሪያው የከተማ አስተዳደሩና የቀበሌ አስተዳደሩ ስራ ነው። ለተደረገላቸው መስተንግዶ ለተሰጣቸው ፍቅር ምስጋናውን የገለጸው አቶ ብርሃኔ ይህን ታሪክ አገሩ ላይ መድገም እንደሚፈልግ ገልጿል። ወይ ንገርለት ጥሩ ያደረገልህን ነገር ወይም አድርግለት ነው። ብንችል ስልጣን ካለን ማድረግ እንሞክራለን። አልቻልንም ደግሞ እንነግራለን። በዛም ጥሩ አይነት እንትን ነው እያየ ነው። በተደፋፍረ የመጠጣ ነው። በየሄድንበት ይህንን ለውጥ እኔ ራሴ እዛ ውስጥ ለውጥ ውስጥ ሁኜ መንቀሳቀስም አልጠላውም። መንፈሳዊ ደስታ በስጋዊ ምቾት አይለወጥም የሚሉት አቶ ደመቀ እምነት የሁሉ ነገር መሰረት እንደሆነ ይመክራሉ። እምነት ይኑር፣ እንጣላ፣ እንፋቀር፣ አንዱን አንዱ ይጠብቀ። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።